You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ነጋሶ ጊዳዳ የቀድሞው የኢፌድሪ ፕሬዚደንት ባደረባቸው ህመም ምክንያት በአገረ ጀርመን በሕክምና ሲረዱ ቆይተው በወርሃ ኤፕሪል ማገባደጃ ላይ ከዚህ ዓለም ተለይተዋል። ዶክተር አምባቸው መኮንን የአማራ ብሔራዊ ክልል መስተዳደር ፕሬዚደንትም እንዲሁ ህይወታቸው በወርሃ ጁን 2019 በፖለቲካ ተቀናቃኞቻቸው እጅ አልፎ በ2019 የምልሰት ምልከታችን ቀደም ሲል ከሁለቱ መሪዎች ጋር አድርገናቸው ከነበሩት ቃለ ምልልሶች ቀንጭበን አቅርበናል እንሆን ዶክተር አምባቸው መኮንን የአማራ ብሔራዊ ክልል መንግስት ፕሬዚደንት በቅርቡ ወደዚህ ትልቅ ኃላፊነት መጥተዋል የአማራ ብሔራዊ ክልል መንግስት ፕሬዚደንት ለመሆን ለምን ወደዱ ምን ተግባራትን ለመፈጸም ነው ለአማራ ክልል ህዝብ ትልሞና ውጡ ነው ከሁሉም በማስቀደም ይህን እድል ስለሰጣችሁኝ አመሰግናለሁ። የአማራ ክልል ርዕሰ መስተዳድር ሆኜ እንድሰራ የድርጅት ስምሪት ነው። በመሰረታዊነት በክልል ውስጥ እየተፈጠሩ ያሉ በተለይም ደግሞ ከቅርብ ጊዜ ወዲህ የመጡ ግጭቶች እና ለመረጋጋቶች ሌሎችም የህዝብ ጥያቄዎች እየገፉ በመምጣታቸው ምክንያት ሁልጊዜም ቢሆን ሰው እየተፈራረቀ እየተጋገዘ ና እየተረጋገፈ ስራውን መስራት ኃላፊነትን መወጣትና ህዝቡን ማገልገል ተገቢ ስለሚሆን ከፌዴራል ወደ ክልል መሄድ እንዳለብኝ ብዙ ጊዜ ተመክሮበት ነው እንዲሄድ የተደረገው። እኔም ወደዚህ ስመጣ ክልሉ በዚህ ታሪካዊ ወቅት ላይ ሆና አጣብቂኝ ወቅት ላይ ያለበት፣ ህዝቡም ስጋት ላይ የተደቀነበት ሁኔታ ስለነበር በእኛ በኩል ያለን አቅም በመጠቀም ከህዝቡ ጋር ሆነን ችግሮቹን ለመፍታት እና አደጋዎችን ለመቀነስና ለማስወገድ መስራት እንዳለብን በማመን ነው። ህዝባዊ ኃላፊነት ለመረከብ እና እሱን ለመወጣት በማሰብ ለተወሰነ ጊዜም ቢሆን ከህዝቡ ጋር አብሮ ለመስራት በማመን ነው ይህንን ኃላፊነት የተቀበል ነው። አሁን እንዳነሱት ከፌዴራል ወደ ክልል መስተዳደር ሲመጡ ታሪካዊ ወቅት እንደሆነ ጠቅሰዋል። ከዛም ባሻገር ስጋት አጣብቅኝ ውስጥ እንደሚገኝ እንደነበረም አንስተዋል። ታሪካዊ ወቅት ሲሉ በተለይ በአማራው ክልል አስተዳደር ምን አይነት ታሪካዊ ወቅት ነው በአሁኑ ወቅት ያለው? ስጋቶች ሲሉስ በክልሉ የነበሩ ወይም ያሉ ስጋቶች ምንድን ናቸው? ምንጫቸው እስከየት ነው? አሁን ሁላችንም እንደምንገነዘበው የትራንዚሽን ወቅት ነው። የለውጥ ጊዜ ነው። በለውጥ ጊዜ በርካታ የተጠበቁም ያልተጠበቁም ነገሮች ያጋጥማሉ። ይሄ በመሆኑ ብዙ ታሪካዊ የሚያሰኙት ክስተቶች ሊፈጠር ስለሚችል ባለፈው የተፈጠሩትም ክስተቶች በተመሳሳይ መንገድ ታሪካዊ ስለሚያሰኙት፣ በተለይም ደግሞ የለውጡ ሂደት በራሱ ታሪክ ስለሆነ ይሄ እዚህ ጋር ተያይዘው የታዩ ነገሮች አሉ። ያው ህዝቡን የሚጠቅሙና ያስደስቱ ለውጦች ቢመጡም ለውጡን ለማደናቀፍ የሚሰሩ ኃይሎችም ስላሉት በሌላ በኩል እንደገና በክልሉ ውስጥም በክልሉ አጎራባች አካባቢዎችም ሆን ብሎ ግጭት እንዲፈጠር የሚሰራ ኃይልም ስላለ ይሄ የክልሉን ህዝብ ለአደጋ የሚያጋልጥ ስጋትም የሚደቅም ስለሆነ ይህንን ታሪካዊ ኃላፊነት መውሰድ ማለት ህዝቡን ከችግር በመታደግ ሂደት የመንግስትን የመሪነት ሚና የድርጅትን የመሪነት ሚና መሸከም ማለት ስለሆነ ከህዝቡ ጋር አብሮ መስራት፣ ከህዝቡ ጋር አብሮ በመስራትም ችግሮቹን መቀነስ፣ ከተቻለ ማስወገድ፣ ከተፈጠሩም እንዲፈቱ የማድረግ ስራ መስራት ስለሆነ ለዛ ነው ይሄ ታሪካዊ አጋጣሚ ነው፣ ስጋትም ያለበት ነው፣ ተስፋም ያለበት ነው፣ በሚል የምንገልጸው። በርግጥ በአማራ ክልልና በትግራይ ክልል መካከል ውጥረቶች እንዳሉ ይጠቀሳል። በተለይም የወልቃይ ጠገዴ ጉዳይ አለ። ይህን ችግር ምን ያህል አስጊ ነው? ምን ያህልስ፣ ወደፊት በምን መልኩ እልባት ሊያገኝ ይችላል? ይላሉ የወልቃይ ጠገዴ የማንነት ጥያቄ ጉዳይ የአማራ ማንነት ጥያቄ ነው ወይስ? የሚባለው በሌላ ወገን የወልቃይ ጠገዴ ክልሉ ከትግራይ ክልል ነው። ከእናንተ ታሪካዊ መረጃዎች አኳያ እንደ ክልል ርዕሰ መስተዳድር ጦርነቱ፣ የእርሶ ታሪካዊ አተያይ ምንድነው? ወደፊት ወደፊትስ በምን መልክ ነው እልባት ለማስገኘት ሳቢዮ፣ እንግዲህ በክልል አዋሳኝ አካባቢዎች የወልቃይትንና እና የጠገዴን የማንነት ጥያቄ ጨምሮ ሌሎችም የሚነሱ የወሰን ውዝግቦች አሉ። እነዚህ ለአመታት የቀጠሉ ለአመታት የዘለቁ ጥያቄዎች ናቸው፣ የማንነት ጥያቄዎች ናቸው። ስለዚህ ይሄ ጥያቄ በመንግስትም በድርጅትም በኩል ትኩረት ተሰጥቶት እየገፋ የመጣ ብዙሀን መስዋዕትነትም የከፈሉበት አሁንም ቢሆን ለግጭት መንስኤ የሆነበትና ለብዙሀን መሞት መንስኤ የሆነበት ሁኔታ ስለሆነ መፈታት ያለበት ነው። ህግን መሰረት አድርጎ ታሪካዊ ባክግራውንድን መሰረት አድርጎ፣ የህዝቦችን ፍላጎት መሰረት አድርጎ መፈታት አለበት የሚል እምነት ተይዞ በድርጅታችንም ታምኖበት የፌዴራል መንግስትም ተቀብሎት ይህንን ችግር የሚፈታ የማንነትና የወሰን ጉዳይ ኮሚሽን ጭምር እንዲቋቋምና ይሄ ኮሚሽንም ተቋቁሞ ወደ ስራ እንዲገባ፣ ስለዚህ ህግንና ሌሎች ጉዳዮችን ታሪክን መሰረት በማድረግ አጣርቶ ለውሳኔ በማቅረብ የመጨረሻ ህጋዊ ዕልባት እንዲያገኝ ስራ እየተሰራበት ነው። በእነዚህ የወሰን ጥያቄዎች እና የማንነት ጥያቄዎች የተነሳ በአጎራባች ህዝቦች መካከል እንደተባለው በተለይም በመንግስት መዋቅር መካከል ውጥረቶች አልፎ አልፎ ይስተዋላሉ። በአሁኑ ጊዜ ይሄ በውጥረትና በግጭት የሚፈታ አለመሆኑን በማመን በአካባቢው የተረጋጋ ሁኔታ ነው እየተፈጠረ ያለው። ይሄ ማለት ግን ጥያቄው ትኩረት አላገኘም፣ መፍትሄ እንዳያገኝ ግፊቱ ይቀንሳል ማለት አይደለም። ይልቁን ከፍጥጫ በወጣና ከግጭት በመለስ ባለ ህጋዊ መንገድ ሊፈታ እንደሚገባው በዛ መንገድ መፈታት አለበት ተብሎ የተያዘ ጉዳይ ነው። ስለዚህ አንዱም የስጋት ምንጭ የሚሆኑት እንደዚህ አይነት ጥያቄዎች ፈጣን ምላሽ ያገኙበት ሁኔታ ስላልሆነ ጥያቄውን የሚያስተባብሩ የማንነት አስመላሽ ኮሚቴ የሚባሉ እንዲሁም ህዝብ በሰፊው የሚሳተፍበት ሁኔታ ስላለ በእነሱ ላይ የሚደርስ የማሳደድም ለነጻነት የማጣትም ጉዳዮች ስላሉ እነዚህ ውጥረትን ይጭራሉ። በአጠቃላይ ግን በአገር አቀፍ ደረጃ በተቀመጠው አቅጣጫ መሰረት የወሰንና የማንነት ጉዳዮች ኮሚሽን ለነገሩ ትኩረት ሰጥቶ የውሳኔ ሀሳብ ለፌዴራል መንግስት ያቀርባል። ህጋዊ መስመሮችን ተከትሎ የመጨረሻ እልባት ያመጣል ያገኛል የሚል እምነት ስላለን ወደ ግጭትና ወደ ውጥረት ይቀጥላል ብለን አናምንም በእኛ በኩል በሰላም ይፈታል የሚል እምነት አለን በርካታ የአማራ ክልል ተወላጆች በአውስትሬሊያ ውስጥ ይኖራሉ በሺዎች የሚቆጠሩ እስካሁን ድረስ ከአማራ ክልል መስተዳደር በይፋ ተወካዮች መጥተው በአውስትሬሊያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የጎበኘ ቡድን ወይም አካል የለም በይፋ። ወደፊት የእርሶ አስተዳደር እዚህ የሚገኙትን ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለይም የአማራ ክልል ተወላጆችን ቀርቦ በአካል አነጋግሮ ችግራቸውን፣ ሕልማቸውን እና ምናልባትም ወደ አገር ቤት ገብተው በማዋለ ነዋይ ፍሰት በቱሪዝምም ሆነ በርካታ ምሁራንም አሉ እዚህ በእውቀትም በማሻገር በኩል ክልሉን እንዲረዱ እንደ ዜግነታቸው እንደ ስር መሰረታቸው ኢትዮጵያዊ ነው እና የተወለዱበትንም ቀዬ የማልማት የማጉልበት ውዴታ ግዴታም ስላለባቸው ከዚህ ዘርፍ ምን ታስበዋል? እስካሁን እግር ወደዚህ ያርመራችሁ ለምንድን ነው? ወደፊትስ በሱ አስተዳደር ምን ለማድረግ አስባችኋል? በዚሁ አጋጣሚ ካሳሁን የምታስተላልፍልኝ ለኢትዮጵያውያን እና ለትውልድ ኢትዮጵያውያን በአውስትራሊያ ለሚኖሩ ወገኖቻችን፣ በተለይም ደግሞ ለአማራ ክልል ልጆች ሰላምታ ታቀርብልኛለ? አንዳንዶችን ከዚህ በፊት በተለያየ አጋጣሚ አግኝቶ ያናገርኳቸው ከእነሱም ሀሳብ የተቀበልኳቸው ወንድሞች እህቶች አሉ። በክልሉ ጉዳይ፣ በሀገራቸው ጉዳይ ሰፊ ተሳትፎ እንዲኖራቸው ከፍተኛ ፍላጎት እንዳላቸው እናውቃለን። በተለያየ መንገድም እንደዚሁ ከሀገሪቱና ከክልል የሄደ ሰው ሊያናግራቸውና ሊጎበኛቸው እንደሚፈልጉ እነሱ ፍላጎታቸውን በተለያየ መንገድ አድርሰዋል። ለእኛም እንደ ሙሉውን ሀሳብ አግኝተነዋል ብለን ባናምንም በአጭሩም ቢሆን መልእክቱ እየደረሰን እና ያለ በተለያየ አጋጣሚ እስከ ዛሬም በተለያዩ የዓለም አካባቢዎች ስብሰባዎች እና ጉብኝቶች እየተደረጉ ውይይቶች ሲደረጉ በአውስትራሊያ ብዙ ሶሳይቲ ያለን ኮሚኒቲ ያለን እዛ አካባቢ ጉዞ ባለማድረጋችን የሚሰማቸው ነገር ሊኖር እንደሚችል እኔ ማምናለሁ። ስለዚህ ወደፊት እናስብበታለን። ምናልባት ስምሪት በሚደረግበት ጊዜ ስምሪት ከሚደረግባቸው የዓለም አካባቢዎች ያንንም አካባቢ ትኩረት ድንሰጠው የሚል ሀሳብ አንስተን በአካል ተገኝተን መረጃዎችንም ለመስጠት ሀሳቦችንም ለመቀበል በአጠቃላይ ውይይት ለማካሄድ ግምት ውስጥ እናስገባዋለን የሚል ነው፣ ቃል የምገባልህ። በተረፈ በሀገራቸው እና በክልላቸው ጉዳይ ላይ እስካሁን ድረስ በተለያየ መንገድ እየተሳተፉ ያሉትን ተጠናክራችሁ ሀሳባችሁን እንድትቀጥሉ ከጎናችን እንድትሰለፉ የሚደረጉ ጥረቶችን፣ የሰላም ጥረቶችን፣ የልማት ጥረቶችን ከሌሎች የሀገራችን ክፍሎችና ህዝቦች ጋር ተግባብተንና ተከባብረን መኖር የምንችልበትን መስመር በመደገፍ በኩል የራሳችሁን አስተዋጽኦ ማበርከት እንድትችሉ ዜጎቻችን ሰላማዊ የተረጋጋ ህይወታቸውን መኖር እንዲችሉና በቀጣይነት ህይወታቸው እየተሻሻለ እየተለወጠ ማደግ የሚችሉበትን አማራጭ በማስፋት እና ለተግባራዊ መተባብረን በመስራት ከጎናችን እንድትሆኑ የሚል መልዕክት አስተላልፍልኝ እርሶስ፣ ከዚህ በኋላ ለአማራው ክልል ህዝብ ምን ለመከወን ነው? ራእዮ ምንድን ነው? በእኔ በኩል የተጀመረው የሰላም የልማት፣ የዴሞክራሲ ስርዓት ግንባታ የአማራን ህዝብ መብት፣ ጥቅም፣ ነፃነት፣ የእኩልነትና ሌሎች ጥያቄዎች እንዲፈቱ በማድረግ አማራ ህዝብ ከልማቱ ተጠቃሚ፣ የብልጥግናው ተጠቃሚ እንዲሆንና ከድህነት ደረጃ በደረጃ እየወጣ በዘላቂነት ህይወቱን እየተሻሻለ እንዲሄድ በምንቆይበት ጊዜ የሚሰጠኝን ተልዕኮ በብቃት ለመወጣት በታታሪነትና በታማኝነት ለመስራት ዝግጁ መሆኔንና ራሴን ለክልሉ ህዝብ የሰጠው መሆኔን ነው ልገልጽ ፈልገው። ዶክተር አምባቸው መኮንን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ አቶ ካታ። አሁን የተሰጠኝ እድል በጣም ጥሩ ነው። አውስትራሊያ ከሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና በተለይ ደግሞ ከአማራ ክልል ልጆች ጋር በሀሳብ እንድገናኝ የሚረዳ ቃለ መጠይቅ ስለሆነ ያደረክልኝ፣ ለተሰጠኝ እድል ከፍ ያለ ምስጋና በዚሁ አጋጣሚ ላቀርብ ወዳለሁ። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። የቀድሞው የኢፌዴሪ ፕሬዚዳንት ዶክተር ነጋሶ ጊዳዳ በቅርቡ ካረፉት ጠቅላይ ሚኒስትር መለስ ዜናዊ ጋር በርዕሰ መንግስትና ርዕሰ ብሔርነት አብራችሁ ሰርታችኋል። መንግስታዊው የስራ ግንኙነታችሁ ምን ይመስል ነበር? ከእስራ ግኝት በሰማኒያ ሶስት እስከ ሰማኒያ ሰባት ድረስ ከአቶ መለስ ጋር ብዙም የስራ ግንኙነቶች አልነበሩኝም የኔ ስራ ግንኙነቶች ከአቶ ታምራት ላይኔ ጋር ነበረ። እሳቸው ፕሬዚደንት በነበሩ ጊዜ በችግሩ ማለት ጊዜ ነው። እኔ ደግሞ በኦዴድ በኩል የፓርላማ አባል ስለነበርኩኝ ልክ እንደ ፓርላማ አባል እሳቸውን ከፊት ለፊት ስብሰባን ሲመሩ በፓርላማው ስብሰባ ከመሳተፍ በስተቀር ግንኙነት አልነበሩኝ። ምናልባት ትንሽ ግንኙነት የነበረው የህገ መንግስቱ ከተረቀቀ በኋላ ለማጸደቅ በምንሰበሰብበት ጊዜ በዛ ጉዳይ ላይ እንገናኝ ነበር። ህገ መንግስቱን በተመለከተ እሳቸው አባል ባይሆኑም ሀሳብ እንዲሰጡን እንገናኝ ነበር። ከሰማኒያ ሰባት ድረስ ግንኙነት አልነበረኝም። ከሰማኒያ ሰባት በኋላ እስከ ዘጠና አራት ደግሞ ፕሬዚደንት የነበርኩ ጊዜ ፕሬዚደንቱ ከአስተዳደር ስራ ውጪ ነበረ ማለት ኒውትራል መሆን ስለነበረበት የአስተዳደር ስራ ውስጥ አይገባም ነበር እና ርዕሰ ብሔር ነው እንጂ ርዕሰ መስተዳደር ጋር ምንም ግንኙነት አይኖረውም ነበረ። ሆኖም አንዳንድ ጊዜ በአንዳንድ ጉዳዮች እንገናኝ ነበር። በዛ ደረጃ በርዕሰ ብሔርነት እና በርዕሰ መስተዳደርነት አልፎ አልፎ ካልሆነ በስተቀር ስንገናኝም ነበር። የምንገናኘው ሁለታችንም የኢህአዴግ አባል ነበር። እሳቸው የኢህአዴግ ሊቀመንበር ነበሩ። ሊቀመንበር ስለነበሩ እኔ ደግሞ በኦህዴድ በኩል ኢህአዴግ ስራ አስፈጻሚ አባል ከነበሩት ከአምስቱ የኦህዴድ ተወካዮች ውስጥ አንዱ ስለነበርኩ በስራ አስፈጻሚ ሰባ ላይ እንገናኝ ነበር። እንደገና ደግሞ የኢህአዴግ ምክር ቤት አለ። እሳቸው እንግዲህ ሊቀመንበር ነበሩ በሁለቱም በዛ ደረጃ እንገናኝ ነበር። ከስራና ከገዢ ፓርቲ አመራር ሰጭነት ጋር ተያይዞ ግላዊ የሆነ ወዳጅነት ማፍራት ችላችሁ ነበር? ማህበራዊ ህይወታቸው ምን ይመስል ነበር? ከፓርቲ ጓዶቻቸው ጋር እንዳልኩ ነው። በእነዚህ በሁለቱ ደረጃዎች ካልሆኑ በስተቀር ቅርብ ጓደኝነት አልነበረኝም። ምን አይነት ጓደኞች እንደነበራቸው አላቅም። በተረፈ አንድ ጊዜ ታሜ ወደ ሳውዲ አረቢያ ሂጄ ስመለስ፣ አንድ ሁለት ጊዜ ነበር የሄድኩት። አንድ ጊዜ መጥተው ከቤተሰባቸው ጋር እንኳን ደህና ተመለስክ ብለው ሊጠይቁኝ መጥተዋል፣ ከቤተሰባቸው ከልጆቻቸውም ከባለቤታቸው ጋር። እንደገና ደግሞ እናታቸው ባረፉ ጊዜ ለሐዘን ሂጄ ነበረ ቤታቸው። ከነዚህ ያህል በስተቀር የማህበራዊ ግንኙነቶች አልነበሩም እና ምን አይነት ግንኙነቶች እንደነበራቸው አላውቅም። አሁን ወቅት በጥብቅ ጠቅላይ ሚኒስትርነት ስልጣን ላይ ያሉት አቶ ኃይለማርያም ደሳለኝ ናቸው። እሳቸውን ምን ያህል ያውቋቸዋል? በገዢ ፓርቲው ይሁንታ ተሰጥቷቸው ጠቅላይ ሚኒስትር ቢሆኑስ ምን አይነት የአገር መሪ ይወጣቸዋል ይላሉ? በዘጠና አራት ነው ስማቸውን መጀመሪያ ጊዜ የሰማሁት ከለቀቁ በኋላ ነው። ከዛ በኋላ አምስት ዓመት ነው እንደዚህ ከቆዩ በኋላ ወደ ማዕከል መጡ። ከማዕከል መጥተው ኢህአዴግ ቢሮ ውስጥ ይሰሩ ነበር። ከዛ ባለፈው ከሁለት ሺህ ሁለት ምርጫ በኋላ በተደረገው እንትን ጠቅላይ ሚኒስትር እና ምክትል የድርጅቱ ሊቀመንበር እንዲሆኑ ተሾሙ። ይህንን ነው የማውቀው እንጂ እሳቸውም አላቃቸው። እንግዲህ ምክትል ጠቅላይ ሚኒስትር እና ምክትል ድርጅቱ ሊቀመንበር ሲያደርጓቸው ችሎታ አላቸው ብሎ ነው እንግዲህ ኢህአዴግ ሾማቸው። እና ከዚህ አኳያ ጥያቄው ግለሰብን እንቀበላለን ወይስ አንቀበልም የሚለው ሳይሆን የኢህአዴግ አስተዳደር ምን አይነት አስተዳደር ነው። ፈለገውን ሰው ቢያቀርብ የራሱ ጉዳይ ነው። እኔ በበኩሌ በኢህአዴግ በራሱ ላይ ጥያቄ ስላለኝ፣ በግለሰብ ላይ አይደለም ጥያቄ ያለኝ ብዬ ነው መልስ የሚሰጠው በዚህ ጉ እንደሚያውቁት በአቶ ሌንጮ የሚመራው የኦሮሞ ዴሞክራሲያዊ ግንባር ኦዴግ ኦሮሞን ሕዝብ ትግል በስደት ፖለቲካ ማስከበር አይቻልም በሚል ወደ ሀገር ውስጥ ገብቶ ለመታገል እንደሚሻ አቋሙን ይፋ አድርጓል። የኦዴግን ሀገር ውስጥ ገብቶ መታገል ኢትዮጵያ ውስጥ ምን አይነት የፖለቲካ ለውጥ ያመጣል ይላሉ? የሚመጣው ለውጥ ሁለት አይነት ነው። አንደኛው በኦሮሞ ማህበረሰብ ውስጥ ተቀባይነት አግኝቶ እየተቀነቀነ ነው የሚባለው የድሮ የኦነግ ፕሮግራም ነው። ይኸው ምንድን ነው? በፈረንጅ አቆጣጠር የሰባ አራቱ እና የሰባ ስድስቱ የኦነግ ፕሮግራም የኦሮሚያ ሪፑብሊክ ተቋቁሞ ነጻ ኦሮሚያ የማቋቋም እንትን ነበር። ይህንን ይመስለዋል ሰው። ኦኔግ በሁለት ሺ አራት በፈረንጅ አቆጣጠር ሞቃዲሾ ላይ የፕሮግራም ለውጥ አድርጎ ነበር ይህንን የኦሮሚያ ሪፐብሊክ የማቋቋምና የኢትዮጵያን አንድነትን በተመለከተ የኦሮሞ ህዝብ ነው የምወስነው ብሎ አስቀምጧል። ይሄ አንድ ነገር ሆኖ በሌላ በኩል ግን ኦኔግ ራሱ ህዝብ ሲጠየቅ ህዝቡ እንዲወስን የሚያቀርበው ሀሳብ ምንድን ነው? እንደ ድሮው የኦሮሚያን ሪፑብሊክ ማቋቋም ነው ወይስ ከኢትዮጵያ ፐርስፔክቲቭ በኢትዮጵያ አንድነት ውስጥ የኦሮሞን ህዝብ መብት ማስከበር ነው የሚለውም በግልጽ አላስቀመጠም። ነበር ከሽግግር ጊዜ ጀምሮ እኔ እንደማውቀው አቶ ሌንጮ ኔጉስ ቢኖሩም በመካከላቸው ልዩነቶች ነበሩ። በኢትዮጵያ ፐርስፔክቲቭ በኢትዮጵያ ውስጥ ሆኖ የኦሮሞን ህዝብ መብት በኢትዮጵያ ማዕቀፍ ማስከበሩ ይሻላል የሚለውን ሀሳብ ነበር የሚደግፈው ከሽግግር ጊዜ ጀምሮ ይህንም በግልጽ ኦኔግ የመሰረቱ ሰዎች በግልጽ የለም የኦሮሚያን ሪፑብሊክን ለማቋቋም የሚለውን አቅጣጫ ትተው ወደ ኢትዮጵያ አንድነት በኢትዮጵያ ማዕቀፍ የኦሮሞን ሕዝብ መብት ለማስከበር እንታገላለን ብሎ በግልጽ ማስቀመጡ በጣም ጠቃሚ ነው። ይህንን በምልበት ጊዜ የእኔ አቋም የኢትዮጵያ አንድነትና በኢትዮጵያ ማዕቀፍ ውስጥ የኦሮሞም ሆነ የሌሎች ሕዝቦች መብቶች ይከበሩ እንጂ የመገንጠል ጥያቄ መቅረት አለበት፣ የሚለውን ነው የማደርገው። ይህንን በምልበት ጊዜ ወይም ደግሞ ነሌንጮም ይህንን በምሉበት ጊዜ ሌሎች ደግሞ ምናልባት ተገንጥሎ የኦሮሞ ሪፑብሊክ ለማቋቋም የሚፈልጉ ሰዎች ሊኖሩ ይችላሉ እና እነዚህ ሀሳቦች ከየፓርቲዎችም ከየቡድኖችም እርስ በርስ መከባበርና የሌላን ሀሳብ እነሱም መስማት ህዝቡም እንዲሰማ ዲሞክራሲያዊ ሁኔታ ተፈጥሮ ህዝቡ ራሱ ይወስን የሚለውን ካልሆነ በስተቀር አንዱ ቡድን ይወስንለት የሚለውን የለኝም። ዋናው ነገር የነ ሌንጮ እና የነ ዲማ አሁን ኦዴፍን መስርተው አገር ቤት እንገባለን የሚሉት በአንድ በኩል በኦኔጉስ የነበረው ልዩነት ግልጽ ሆኖ እንዲወጣ ማድረጉ፣ ሁለተኛ ደግሞ እኔ እንደሚመስለኝ ይሄ ተገንጥሎ የኦሮሚያ ሪፑብሊክ እናቋቁማለን የሚለው በብዙ ምክንያቶች ለኦሮሞ ህዝብ አይጠቅምም። እነሱም ምክንያቶች አሁን መዘርዘሩ አያስፈልግም። ሆኖም ግን የሚሻለው የኦሮሞ ህዝብ ከሌሎች ኢትዮጵያ ህዝቦች ጋር አብሮ መኖርና ዜጎች ሰብአዊ መብቶች፣ ዲሞክራሲያዊ መብቶች፣ የኢኮኖሚና የሰብአዊ ችግሮች አፈታት በጋራ እንድናካሄድ የማድረጉ ሁኔታ ስለሆነ የነሌንጮ ሌንጮ ውሳኔ ትክክል ይመስለኛል። ወደ ሀገር ቤት ገብተው ቢሰሩ በአንድ በኩል የመደራጀት መብትን ማስከበር ነው። ሁለተኛ ደግሞ የኦሮሞ ህዝብ በግልጽ የትኛው ይሻለኛል የሚለውን የሚመርጥበት ሁኔታ የሚፈጥር ይመስለኛል እና ኦዲኤፍ መግባቱ ጥሩ ይመስለኛል በእኔ በኩል። ዶክተር ነጋሶ ጊዳዳ የቀድሞው የፌዴራል ፕሬዚዳንት፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።